ቤንሻንጉል ጉምዝ ከማሼ ዞን በተለይ በበሎይ ጅጋንፎይ ተባብሷል በተባለ ግጭት ከሰባ ሁለት ሺህ በላይ ቁጥር ያለ ሰው ተፈናቅሎ ነቀምት እንደሚገኝ የምስራቅ ወለጋ ዞን አንድ ባለሥልጣን ለአሜሪካ ድምፅ ተናግረዋል። የተደራጀና የታጠቀ ኃይል በተለይ ትናንት በኦሮሚያ በኩል ጥቃት ከፍቶ ነበር ተብሎ ቢያንስ ሀያ ሦስት ሰው መገደሉም ተገልጿል። የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ አባይታ በበኩላቸው ሰዎች መፈናቀላቸው እውነት መሆኑን ገልጸው ቁጥሩ ግን የተጋነነ ነው ብለዋል። በቤኒሻንጉል ጉምዝ በኩል ሌሎች ሰላሳ አንድ ሰዎች ተገድለዋል ብለዋል። ከሁለቱ ክልሎች ባገኘነው አጠቃላይ መረጃ በከተማይቱ ውስጥ ከተገደሉት ሰዎች ጭምር በአምስት ቀናት ውስጥ የስድሳ ሰባት ሰው ሕይወት አልፏል። የአካል ጉዳት የደረሰባቸው ሰዎች መኖራቸውና ብዙ መኖሪያ ቤቶች መቃጠላቸውን ሁለቱም ክልሎች ተናግረዋል። ጽዮን ግርማ ዝርዝራላት። በቤንሻንጉል ጉሙዝ ክልል በካማሼ ዞን በተለይ በሎይ ጅጋንፎይ በተባለ ወረዳ በተቀሰቀሰ ግጭት ከመስከረም 16 2011 ጀምሮ እስከ ትላንት መስከረም 20 ድረስ እንደቀጠለና ለብዙ ሰዎች ሞት፣ አካል ጉዳት፣ ቤት ንብረት መቃጠልና በሺዎች ለሚቆጠሩ ዜጎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። በክልሉ በካማሼ ዞን ከፍተኛ ጉዳት ደርሶበታል በተባለው በሎጅ ጋንፎይ ወረዳ የወሰን አስተዳደር አዋሳኝ በሆነው የምስራቅ ወለጋ የታጠቁ ኃይሎች በከፈቱት ጥቃት ሀያ ሶስት ሰዎች መገደላቸውን የምስራቅ ወለጋ ዞን አስተዳደር ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ ተናግረዋል። ከሀያ ሶስቱ ሰባት ፖሊስ፣ አስራአንድ ሚሊሻ፣ ሌሎች ደግሞ የአካባቢ መሪዎች የሆኑ ናቸው። ይሄ በእኛ ዞን በእኛ መሬት ላይ የተገደሉ ናቸው። በውስጡ ግን እዛም ኦሮሞ እና አማራ በስፋት ጉዳት ደስጠበታል የሚል መረጃ አለን። አቶ ታከለ እንደሚሉት በቤንሻንጉል ጉሙዝ ክልል የተከሰተው ግጭትን ተከትሎ ካለፉት ሶስት ቀናት ጀምሮ እስከ ትላንት ድረስ በደንብ የታጠቁ ኃይሎች ወደ ዞኑ ገብተው ጉዳት ማድረሳቸውን ነው። የታጠቀ ኃይል ወደ እኛ አስተዳደር ዞን እኛ ወረዳዎች፣ በተለይም በሳፊዳ በሊሙ ባህር ሊሙ እና በጉቶ ውስጥ በመግባት የታጠቀ ኃይል ነው ሲቪል ለብሶ ከባድ መሳሪያ ያዘ ነው፣ በመትረየስ ታግዞ ነው የሚዋጋው። ልምድ ያለውና ስልጠና ያለው ኃይል እንደሆነ የሚያሳዩ ነገሮች አሉ። እንግዲህ ኃይል ማን እንዳደራጀ ባይታወቅም፣ ግን የሚመራው ኃይል እንዳለና የራሱ ተልዕኮ እንዳለ የኦሮሞ አስተዳደር ልምብ ና የአማራ አስተዳደር እንዳልሆነ የሚያሳዩ ነገሮች አሉ ማለት ነው። ከግጭቱ በኋላ ብዙ ቤቶች መቃጠላቸውን ጥቃቱ እየከፋ ሲሄድም በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው መፈናቀላቸውን፣ በአሁኑ ሰዓትም ነቀምት እንደሚገኙ ተናግረዋል። አቶ ታከለ በዚህ ግጭት ሰበብም ቢያንስ በቤንሻንጉል ክልል ምስራ ዞን በሬዚደንቶ የወረዳና ተያሰ ወረዳ የኦሮሞና አማራ ህዝብ የተፈናቀለበት ሁኔታ አለ። በቁጥሩ ቢያንስ ወደ አርባ ሺህ የሚሆን ህዝብ ተፈናቅሏል። ከእኛም ዞን ወሰን አካባቢ ካሉት በተለይም ከፋስ ወረዳ ፈላፋሽ አካባቢ የሚሆን የተፈናቀለበት ሁኔታ አለ። በድምሮ ወደ ሰባ ሁለት ሺ የሚገመት ህዝብ ከቤቱ ተፈናቅለው ወደ ኛ ዞን መቀም ከተማ በፋስዳ ወረዳ የተለያዩ አካባቢዎች በአሮልሙ ወንዝተ ዝባ አካባቢ ተፈሩበት ሁኔታ ነው ያለው። የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ በቤንሻንጉል ጉምዝ በኩል ምንም የታጠቀ ኃይል የለም ራሳቸውን ለመከላከል መሳሪያ የያዙ አርሶአደሮች ካልሆኑ በስተቀረ የተደራጀ የታጠቀ ሀይል የለም ካሉ በኋላ በእኛም በኩል የሰው ህይወት አልፈዋል ብለዋል። አሁን በርካታ ሰው በጅምላም ሊያስብል በሚችል ደረጃ ወደ ሀያ ስምንት የሚሆኑ ነገር ግን በአስተዳደር ወሰን ወደዛ የተካለሉ እና ኦሮሚያ ክልል ወይ ደግሞ ሳሲጋ ወረዳ የሚያስተዳድራቸው ሀያ ስምንት ሰዎች ህይወት የጠፋበት ሁኔታ ነው ያለው። ታንካራ ቀበሌም እንደዚያው የሶስት او چې یو ټستوال مال اوه نن باندې ته چباچ مرجه ቁጥር ሰላሳ አንድ የተረጋገጠ ነው ማለት ነው። ባለፈው አርብ ና ሁድ ባቀረብ ነው ዘገባ የቤንሻንጉል ጉምዝ ክልል የግጭቱ መነሻ ያለውን ሲገልጽ ከሶስት ወራት በፊት በተደጋጋሚ ይከሰቱ የነበሩ ግጭቶችን በጋራ ለመፍታት ከምዕራብ ኦሮሚያ አስተዳደር አመራሮች ጋር ተዋቅሮ የነበረውን የኮሚቴ ስብሰባ አጠናቀው የተመለሱ የዞኑ አመራሮች ላይ የታጠቁ ሰዎች ባደረሱት ጥቃት አራት አመራሮች መገደላቸውን ተከትሎ የተቀሰቀሰ ግጭት ነው ብለው ነበር። ግጭቱ የተቀሰቀሰውም ከዚህ የብቀላ ስሜት ነው ብለው ነበር። የታጠቁት ሰዎችም የኦነግ ባንዲራ የያዙ ታጣቂዎች ናቸውን ብለውን ነበር። የኦሮሞ ነጻነት ግንባር ቃል አቀባይና ስራ አስፈጻሚ አቶ ቶሌራ አዳባ በበኩላቸው የኦነግ ሰራዊት በፍጹም በእንዲህ ያለ ተግባር ላይ አይሰማራም ራም ብለዋል። ከነዋሪዎቹ ባገኘነው መረጃም እነዚህ አራት ሰዎች ከተገደሉ በኋላ የቤንሻንጉል ጉምዝ ነባር የተባሉ ብሔረሰብ አባላት በቀስትና በጦር ጭምር የታገዙ ጥቃት አድርሰው ሰዎችን መግደላቸውን ገልጸውልን ነበር። ለአቶ አበራ በዚህን ጊዜስ የተገደሉት ሰላማዊ ዜጎች ምን ያህል ናቸው ብያቸው ነበር። ከፍተኛ ግጭት የነበረበት እንደነ አንገር ዋልጃ ቀበሌ ላይ አንድ ሰው ህይወት እንደጠፋ ነው መረጃ ያለን። በከማሽ ዙሪያ አካባቢ ላይም ወደ ስምንት የሚሆኑ የሞት አደጋ ደርሰዋል ማለት ነው። በአጠቃላይ ከሁለቱ ክልል የአካባቢው አመራሮች የተገኘው መረጃ የሚያሳየው የስልሳ ሰባት ሰዎች ህይወት በአምስት ቀናት ውስጥ ማለፉን ነው። ከዚህ በተጨማሪም ቁጥራቸው የበዛ ሰዎች ከቤንሻንጉል ጉምዝ ተፈናቅለው ነቀምት በችግር ላይ መሆናቸውን ገልጸውልናል። የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊው አቶ ታከለ ነቀምት ያሉት ተፈናቃዮች ሰባ ሁለት ሺህ ይደርሳሉ ብለዋል። የቤንሻንጉሉ አቶ አበራ ደግሞ ይህንን ቁጥር አስተባብለዋል። ቁጥሩን በሚመለከት የተለያዩ ቁጥሮች ናቸው። አልፎ አልፎም ሰባ ስምንት ሺ፣ አርባ ስምንት ሺ እና ሀምሳ ሺ የሚል የመረጃ መጣረዞች አሉ። በእኛ እምነት ግን ኢንታክል ሰው ተፈናቅለዋል የሚል እምነት የለንም። እንደሚኒሻ ሙሉ ሙስክልን በእኛ በተወሰኑ በሶስት ማዕከላቶች ናቸው ሰው ማፈናቀላቸውን የምናውቀው። የተፈናቀሉትንም ለመመለስ በበሎ ጂጋንፎ የወረዳ አብዛኛ ሰው ወደ ነቀምተ፣ እንዲሁም በሎ በሬዳ የሚባል የኦሮሚያ ግዛት ውስጥ እነዛ ለመመለስ የተቦራባጭ ወረዳዎች የቤኔሻንጉል የቤሎጂካን ፎይና ወረዳ እንዲሁ ከማሺ ዞን እና ምስራቅ ወለጋ ዞን ተፈናካዮችን ወደ ቀድሞ ኪያቸውን ለመመለስ በሁለቱም በኩል ኮሚቴ ተዋቅዶ እየተነጋገሩ ያሉበት ሁኔታ ነው ያለው ማለት ነው። ምን ያህል ይሆናሉ በእናንተ እምነት ቁጥሮ? አሁን ይህን ያህል ነው ብሎ እርግጠኛ ሆኖ መናገር አይቻልም። መፈናቀሉ በአንድ ወገን ብቻ አይደለም። በሁለቱም በኩል በስጋት ምክንያት በተለይ የኦሮሞ ማህበረሰብ ወደ አቅራቢያ ከተሞች እና በቅርብ ደግሞ የሚያገኟቸው የኦሮሚያ የሚያስተዳድራቸው አካባቢዎች ወደዛ አካባቢ ነው የተፈናቀሉት። የእኛም የጉሙዝ ማህበረሰብ አብዛኛው ወደ ጫካ እና ጥቃት አይደርስብኝም ብሎ ወደ አሰባቸው አጉራባች ቀበሌዎች እና አካባቢዎች ከሁለትም ወገን እርስ በራሱ ሰው ተፈራርቶ መፈናቀሉ ደርሰዋል ማለት ነው እንጂ አዎ፣ ግን አሁን በእኛ እምነት ቁጥሩ ይህን አይደርስም ሲሉ ምን ላይ ተመርኩዘው ነው? ምን ያህል ቁጥር ነው ታዲያ የሚሉት? እርሶ አሁን የግጭቱ የተነሳባቸው ማዕከላቶች በግልጽ ይታወቃሉ። ለምሳሌ አሁን በሎጂጋንፎይ ማዕከል ላይ ሶጌ የሚባለው ከተማ ላይ የኦሮሞ የአማራ እና ሌሎች ብሄረሰቦች እንዲሁም ማህበረሰብ በጋራ ተዋደኖ ተፋቅሮ የሚኖሩበት አካባቢ ነው። ሲቀጥልም በበሎጅ ጋንፋ ይዛው ሳይዳ ለቻ ቀበሌ ላይ እንዲሁም ታንካራ ዋጃና እንገርሜቲ በእነዚህ ማዕከላቶች ላይ አሁንም የኦሮሞ እና የአማራ ማህበረሰቦች ሌሎች በስጋትና ፍርሀት ምክንያት የለቀቁ ቢሆንም አብዛኛው ሰው በማዕከል ላይ መደበኛ እንቅስቃሴውን እያደረገ ያለበት ሁኔታ በተጨባጭ መረጃዎች አሉ። ስለዚህ ይህን መነሻ አድርገን ኢንታክል ሰው ከአካባቢያችን ተፈናቅሏል የሚል እምነት የለንም። ግን የሰው መፈናቀሉ እርግጠኛ ነው፣ ግን በቁጥር ደረጃ ኢንታክል ይደርሳል ብለን አናምንም። የኦሮሚያና የቤንሻንጉሎ ኃላፊዎች ሌላው የገለጹት ነገር ግጭቱ በህዝቦች መካከል የተከሰተ አይደለም፣ ማንነታቸው ያልታወቁ በከፍተኛ ሁኔታ የታጠቁና የተደራጁ ኃይሎች ናቸው። እነዚህ ኃይሎች ለውጡን የማይደግፉ ናቸው ብለዋል ሁለቱም በዛሬ እለት የተኩስ ድምጽ መቋረጡንና ሁኔታው መረጋጋት እንዳሳየም ገልጸውልናል። ሁለቱም የፌዴራልና የመከላከያ ሰራዊት አባላት ግጭቱን ለማብረድ በቦታው እንደሚገኙ ተናግረዋል። የተፈናቀሉት ሰዎች በበኩላቸው ነቀምት ውስጥ ፈቃደኛ የሆኑ የነቀምት ነዋሪዎች እያደረጉላቸው በሚገኘው እርዳታ እየታገዙ የሚበላና የሚለበስ ማግኘታቸውን ገልጸው ከዛ ባለፈ ግን ችግር ላይ መሆናቸውን ከቤተሰቦቻቸው ጋር መጠፋፋታቸውን ነግረውኛል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ